አፍሪካ ውስጥ ሰዎችን በህገወጥ መንገድና ለህገወጥም ጉዳዮች ማሸጋገር መድኃኒቶችን፣ ማዕድናትን እንደ ዝሆን ጥርስ የመሳሰሉ የተከለከሉ አደን ውጤቶችንና ሌሎችም ሀብቶችና ሸቀጣሸቀጥ በህገወጥ መንገድ ማንቀሳቀስና ማስተላለፍ የረጅም ጊዜ ችግር ሆኖ መቆየቱ ይታወቃል። መንግስታቸውን እየሸሹ በሚጠፉ ኤርትራውያን ላይ እየተፈጸመ ነው የሚባለው አዲስ አይነት ንግድ ግን ቀድሞ ያልታየ አስፈሪና ዘግናኝ አድራጎት ታሪኮችን ፈጥሯል። ኤርትራውያኑ ስደተኞች ሱዳን ውስጥ ተጠልፈው ወደ ግብፅ ይሸጡና ቤተሰቦቻቸው ቤዛ የሚሆን ገንዘብ እስኪልኩ በስቃይ ውስጥ እንዲቆዩ ይደረጋሉ። ይህንንና መሰል ሰብአዊና ድንበር አቋራጭ ተደራጀ የወንጀል አድራጎቶችን አንስቶ የሚመክር የመላው አፍሪካ ጉባኤ ኢትዮጵያ ውስጥ ባህር ዳር ከተማ ላይ ተካሂዷል። የአሜሪካ ድምፅ ሬዲዮ ዘጋቢ ሀና ማክኒሽ የላከችውን ዘገባ ትርጉም ሰለሞን ክፍሌ ያቀርበዋል። ሜሮን እስጢፋኖስ በባህር ዳሩ ጉባኤ ላይ ለመሳተፍ ኢትዮጵያ ውስጥ ይገኛሉ። የኤርትራ ተወላጇ ስዊድናዊት የሰብአዊ መብት ተሟጋች ሜሮን በቀን ከ15 እስከ 20 የሚደርሱ ኤርትራውያን ስደተኞችን የስልክ ጥሪዎች ይቀበላሉ። ስብሰባው እየተካሄደ ሳለ ከቪኦኤ ጋር ለመነጋገር ወጣ ያሉ ጊዜ የእጅ ስልካቸውን ሲመለከቱት የተደረደሩት ያመለጧቸው ወይም ያልመለሷቸው ስልኮች ብዛት ያስደነግጥ ነበር አለች። የዚህ ዘገባ አጠናቃሪ ሃና ማክኔሽ ሜሮን የሚያነጋግሯቸው ብዙዎቹ ኤርትራውያን የሚደውሉት በጠላፊዎቻቸው ወይም በገዢዎቻቸው በሚደርስባቸው ስቃይ መከራቸውን እያዩ ነው። እያሰቃዩሽ ቤተሰቦችሽ ወይም ወላጆችሽ ጋር ይደውላሉ። እኔ ከአንዲት ልጅ እናት ጋር ተነጋግሬ ነበር። ልጇ በአምስት ወንዶች ስትደፈር እንድትሰማ ያደርጉ ነበር። የማስለቀቂያው ክፍያ ከ30 ሺ እስከ 50 ሺ ዶላር ይደርሳል። አማራጭ ስታጣ ካለህ ትከፍላለህ፣ ካለበለዚያም ትሞታለህ። እንዲህ አይነቱ አድራጎት እየተፈጸመ ያለው እንደ አውሮፓውያን አቆጣጠር ከ2009 ዓ ም ጀምሮ ነው። ዓለም አቀፉ ማህበረሰብ ግን እያየ እንዳላየ መሆኑን መርጠዋል። እስራኤል የአፍሪካውያን ስደተኞችን የሥራ ፍቃድ በመንጠቋና ዓለም አቀፍ ለጋሾች ደግሞ ወደ አውሮፓ የሚነጉደውን የስደተኞች ማዕበል ገታ እንዲያደርጉላቸው የድጋፍ ገንዘብ የሰጡት ለቀድሞው የሊቢያ መሪ ሙአምር አልጋዳፊ ስለ ቀድሞ ሕገ ወጥ አስተላላፊ የነበሩት አሁን የተያያዙትን አዲሱን አይነት የሥቃይ ንግድ ጀመሩና ገበያውን አደሩት። ድንበር እያቋረጠ የሚያመልጥ ዜጋ ቢገኝ ተኩሶ የሚገድለውን የኤርትራን መንግሥት እየሸሹ ከሀገር የሚጠፉ ኤርትራውያን ቁጥር በወር ወደ ሶስት ሺህ እንደሚደርስ አንዳንድ የረዴድ ድርጅቶች ይናገራሉ። የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር እንደሚለው በመላ አፍሪቃ ቀንድ ውስጥ ከሩብ ሚሊዮን በላይ ኤርትራውያን ስደተኞችና ወደ 15,000 የሚሆኑ ደግሞ የፖለቲካ ጥገኝነት ጠያቂዎች ይገኛሉ። የኤርትራ መንግስት ዜጎቹ ከሀገር ለመውጣታቸው እንዲከፍሉ ያደርጋል እየተባለ ይወቀሳል። ሸሽተው የወጡ ሰዎችን ቤተሰቦች እንደሚቀጣ፣ በውጭ ሀገሮች የሚገኙ ኤርትራውያን ከገቢያቸው ሁለት ከመቶ ታክስ እንዲከፍሉ በገሃድ የማይታዩ ግን አስገዳጅ የሆኑ ዘዴዎችን እንደሚጠቀም ይነገራል። ተደጋግሞ እንደሚሰማውና ዓለም አቀፎቹ ድርጅቶችም እንደሚሉት ብዙ ኤርትራውያን ሱዳን ውስጥ ከሚገኙ የስደተኛ መጠለያ ሰፈሮች እየታፈኑና እየተጠለፉ ግብፅ ውስጥ ላሉ በደዊኖች ለሚባሉ የተለያዩ ጎሳዎች አባላት ይሸጣሉ። ከስዊድን የፖለቲካ ወገናዊነት የሌለው የኤርትራ ዜና የራዲዮ ስርጭት ሥራ የሚያካሂዱት ሜሮን እስጢፋኖስ ሁሉም እጁን አጣጥፎ ባለበት ሁኔታ እጅግ ዘግናኝ የሆኑ የጭካኔ አድራጎቶች እንደሚካሄዱ ይናገራሉ። በየቀኑ ለአራት ሰዓታት እንደ ኢየሱስ ክርስቶስ ቸንክረው ይሰቅሏቸዋል ወንዶቹም ሴቶቹም በቡድን ይደፍሯቸዋል ታጋቶቹ እርስ በእርሳቸውም እንዲደፋፈሩ ያስገድዷቸዋል በሺዎች የሚቆጠሩ በእንዲህ አይነት ጠለፋና ስቃይ ውስጥ አልፈዋል የሚሉት ሜሮን ወደ መቶ የሚሆኑ ሰዎች ደግሞ አሁንም በጠላፊዎቹ እጆች ውስጥ እንደሚገኙ አመልክተዋል በአፍሪቃ ቀንድ የአውሮፓ ህብረት ተጠሪ አሌክሳንደር ሮንዶስ ይህ ዓለም ሊነቃበት የሚገባ ችግር ነው ይላሉ። ለምን እንዲህ አይነት ነገር ይደረጋል ብሎ ከመጠየቅ ይልቅ እንዲህ አይነት አስፈሪና ቀፋፊ ነገር አሁን እየተፈጸመ መሆኑን መረዳት ይከብዳል። ይህ አይነተኛ የሆነ የፍጹም ግዴለሽነት መገለጫ ነው፣ የዚህ ዝም የተባለበት አሳዛኝ ታሪክ ሲሉ ሮንዶስ የጠሩት አድራጎት ወሬ በዓለም ሁሉ መናኘት ለዓለም ሁሉ መሰማት አለበት ብለዋል። ሰዎች ይህንን ታሪክ ከነሙሉ ዘግናኝነቱ ወይም አስፈሪነቱ ነው ማወቅ ያለባቸው። ይህ ራሱን የቻለ የባሪያ ንግድ አይነት ነው። ቁጥሩ ሊገለጽ የማይችል ገንዘብ የባህር ላይ ውንብድናን ወይም ፓይረሲን ለማስወገድ እናፈሳለን። ይህኛው ግን እጅግ የባሰ በሰው ሕይወት ላይ የሚመነዘር በርካታ መዘዝ ያለው የውንብድና አይነት ነው። ሰዎቹ በብዙ ሀገሮች ውስጥ እያለፉና እየተሸጋገሩ ሕገ ወጥ ማስተላለፍንና የሰው ንግድን ለማስወገድ እርምጃ ያለመወሰዱ የሚያሳየው አንዳች የተቀነባበረ የሙስና ሴራ ሊኖር የመቻሉን ነገር ነው ይላሉ የአውሮፓ ኅብረቱ ሮንዶስ። በሌላ በኩል ደግሞ ይህ ንግድ የሚካሄደው በሀያ አምስት ቤተሰቦች ወይም ጎጦች መሆኑንና በፍጥነት ማጥፋት የሚቻል መሆኑን ሜሮን አመልክተዋል። ባለፈው ዓመት አንድ የተጠለፈ እንግሊዛዊን ለማስለቀቅ በሲናይ ላይ ወረራ አካሂደው እንግሊዛዊውን ያስለቀቁት የግብፅ የጸጥታ ኃይሎች በሰንሰለት የታሰሩ፣ የተደበደቡ፣ በረሃብ የደከሙ የጭካኔና የስቃይ አያያዝ እየተፈጸመባቸው እንደነበረ በግልጽ የሚታዩ ሌሎች ሰዎችን አግኝተው ሳያስለቀቋቸው መመለሳቸውንም ሜሮን እስጢፋኖስ ገልጸዋል። ይህ የኤርትራውያኑ መጠለፍ ጉዳይ ትልቅ ችግር መሆኑን የሱዳኑ ፕሬዚደንት ኦማር ሐሰን አልበሽር በዚሁ የኢትዮጵያው የወንጀል ጉዳይ ጉባኤ ላይ ማመናቸው ተዘግቧል። በግብፅም የወደቀው የሙባረክ አስተዳደር ባለሥልጣናት የበኩላቸውን እገዛ እንደሚያደርጉ ቃል ገብተው እንደነበረ ተጠቁሟል። አራት ዓመታት ካለፉ በኋላ ግን ችግሩ ተወግዶ አልታየም። እንዲያውም በዓለም ገጽ ላይ እጅግ በበረታ ድህነት ውስጥ የሚማቀቁ ሕዝቦች ባሉበት ጥግ በሚኖሩ ሰዎች ላይ ይህ ከመከራ የመገላገያ ቤዛ ክፍያ በብዙ እጅ አሻቀበ እንጂ ይህ ሥቃይና የሰው ልጅ መከራ ፍጻሜው ቅርብ እንዲሆን ብዙዎች ተስፋቸውን እየገለጹ ነው።